ሚድላንድ የኢትዮጵያ መንግስት እንዳስታወቀው ሀገሪቱ ከ23 ዓመታት በኋላ በቅርቡ የመገበያ ገንዘቧ ትቀይራለች። ይህ በገንዘብኖት ላይ የሚደረገው ለውጥ በዋነኝነት ህገወጥነት ለመቀነስና ና ከፋይናንስ ተቋማት ውጭ ያለው ገንዘብ ለመሰብሰብ ያለመ መሆኑ የኢትዮጵያ መንግስት ይገልጻል። በሌላ በኩል ግን ኢኮኖሚው ባሉታ እንዳይጎዳ፣ የፋይናንስ ስርዓቱ እንዳያዛባ ና የዋጋ ግሽበት እንዳይፈጥር በዜጎች ዘንድ ስጋት ፈጥረዋል። ስሜ ማን ይባላል። የስራ ዘርፍ ደግሞ ነጋዴ ነኝ። ከጥሩ ነገሩ መጥፎ ነገሩ ትንሽ የሚበዛ ይመስለኛል። በኢኮኖሚ የዋጋ ግሽበት ሊያስከትል ይችላል። ሙሉ ሀጉስ እባላለሁ በመቀሌ የመንግስት ሰራተኛ ነኝ እና አሁን ብሩ መቀየሩ ጥሩ ነው። ብሮቹ ከባንክ ውጭ እንዳይንቀሳቀሱ ህገ ወጥ የሆነ እንቅስቃሴዎችን ያግታል ብዬ አስባለሁ። ግን አሁን ብር በተቀየረ ቁጥር የማህበረሰቡ እኔ እንደ ደሞዝተኛ ደግሞ ኑሮ ይጨምርባል። ብር በተቀየረ ቁጥር ግሽበት ይኖራል ብዬ አስባለሁ። ያ ግሽበት ለመቆጣጠር መንግስት አቅሙ አለው ወይ? እለታዊ ፍጆታ የምንላቸው ነገሮች ይጨምራሉ እና አብዛኛው ህብረተሰብ ያቀፈ ነው ብዬ አላስብም። በዚህ የገንዘብ ኖት ቅያሪ ጉዳይ በመቀለ ዩኒቨርሲቲ የኢኮኖሚ አስተማሪ እና ተመራማሪ የሆኑት ዶክተር ሙዑዝን ጠይቀናል። ዶክተር ሙዑዝ እንደሚሉት የጥሬ ገንዘብ ቅያሪው ከኢኮኖሚ ይልቅ ፖለቲካዊ አጀንዳ ያለው ይሉታል። እኔ ከዚህ በስተጀርባ ሞቲቡ የኢኮኖሚ ሞቲቭ አይመስለኝም። ፖለቲካል ሞቲቭ ነው። ግን ሰው ምን አይነት ሞኙ ቢሆን ኑሮ በአሁኑ በ21 ክፍለ ዘመንስ ገንዘብስ አስር ሚሊዮን ከአንድ ሞት ሚሊዮን በኪስ ላይ የሚያስቀምጥ ወይ በገነው ማሰሮ ላይ የሚያስቀምጥ ገንዘቡ እኮ አሁን ከአምና ጀምሮ ነው እንግዲህ ይሄ ነገር የተነገረው፣ ቀለል አይደለም የሰማ ነው በወሬ ደረጃ እንኳን ቢሆን ነጋዴ የሆነም ወይም ኮንትሮባንዲስትም የሆነም ወይም ከዛ በላይ ፎርጅድ ገንዘብ ያለውም እነዚህ ሁሉ አይደለ መሰብሰብ የተፈለገው። ይህን ነገር ይከታትሉታል። በጣም ሴንሴቲቭ ነው ይሄ ኢንፎርሜሽን፣ ከኛ በላይ እነሱ ስለሚጠቅማቸው ይከታትሉታል። ስለዚህ ይሄ ስለሆነ አይዘን ገንዘባቸው በደላር ወርቅ ነው ቀይረው የሚይዙት ወይም በወርቅ መልክ ነው የሚይዙት ወይም በቃዋሚ ቃም እንጂ በማሰሮና ወይም በድንጋይ ስር ቀብሮ ይዛል የሚል ሰው አሁን እኔ ምንም እንትን የለኝም ግምትም የለኝም እዚ አይነት ይኖራል ብዬ ከዚህ በተጨማሪ የገንዘብ ኖት ቅያሪው ከታለመለት ዓላማ ውጪ ሊያስከትለው የሚችል አደጋ እንዳለ ዶክተር ሙዑዝ ጨምረው ይገልጻሉ። እሺ ገባ እንበል፣ ከገባ በኋላ አለማውጣቱ እንዴት ይቆጣጠሩታል? ወይምስ እንደ ባለፈው ልክ ፋይናንሻል የሚታደርገው አንድ ሰው ከሁለት መቶ ሺህ ወይም ከአንድ መቶ ሺህ ወይም ከሀምሳ ሺህ መውጣት የለበትም ብለው እንዲይዝ ነው። የአስ ኢንቨስትመንት ያለውን ትርጉምስ ምንድን ነው? ምክንያቱ ኢንቨስትመንት የሚያቀጭጫው ኢንቨስትመንት ከቀጭጨ ዋጋ ኑሮቱ ይወጣል። ያው የስራ አጥነትም ይወጣል። ዌልፎርም ይጎዳል። ፖወሪትም ይወጣል፣ ይጨምራል። ተመልሶ በፌዴራል መንግስት ያለውን ምስል ነው የሚያጠፋው። ለዲ ደብልዩ ዘገባ ሚሊዮን ኃይለስላሴ መቀለ